ሞት ከሆነ ኦነግ ሸኔ ነው ሊገለኝ የሚችለው ብሎ ይናገር ነበረ። ሁለተኛ ከህወሓት ጋር ከህወሓት ሰዎች ጋር የከረረ ነገር ውስጥ ያለውን ሞት ከመጣብኝ ብሎ ይናገር እንደነበረ ጭምር የምስክርነት ቃላቸውን ሰጥተዋል። እኛ ግን በዋናነት ይህንን አልገለጽነውም ነበረ። የፌዴራል ዋና አቃቤ ህግ ወይዘሮ አዳነች አቤቤ ናቸው። ዝርዝሩን የዕለቱ አብይ ርዕስ ይመለከተዋል። በመኖሪያ ቤት አካባቢ ጥቃት ለማድረስ የመጡ ሰዎች ነበሩ። እግዚአብሔር ይመስገን የአካባቢ ሰዎች ወጥተው በፍጹም የሚያናልፋቸው አችሉም ብለው መከላከል አድርገው ነው ህይወታቸው የተረፈው። በጅማ ከተማ በደቦ በተፈጸመ የቃጠሎ ጥቃት ሙሉ በሙሉ መውደሙ የተገለጸውና በመቶ ሚሊዮን ብር መነሻ ካፒታል የተገነባው የዶሎሎ ሆቴል ዋና ስራ አስኪያጅ እና የባለ ንብረቱን ልጅ የአቶ የንጋት ፀሐይን ድምፅ የሰማችሁት ሙሉ ዘገባው በመጽሄቱ የትንታኔ ክፍለ ጊዜ ይቀርባል። በኦሮሚያ ክልል በተወሰኑ ወረዳዎች ላይ ዘውግንና ሃይማኖትን ለይተው ጥቃቶች በደቦብ መፈጸማቸውን ማረጋገጡን ዓለም አቀፉ የሰብአዊ መብት ተሟጋጅ ድርጅት አምነስቲ ኢንተርናሽናል አስታወቀ። የዚህንም ዝርዝር ይዘናል። ጤና አስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ ሐምሌ 6 2012 ዓ ም ስርጭታችን ጋር የምሽቱ አስተናጋጃቸው አሉላ ከበደ ከዕለቱ ዜና አቅራቢ አዳነች ፍሳሐዬ ከቴክኒክ አቀናባሪዋ ብርሃን ኃይሉና ከዕለቱ ዋና አዘጋጅ ሰለሞን አባተ እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናመሻለን በቅድሚያ ግን የሰዓቱን ያለም ዜና ከአዳነች ፍሳሐዬ እንደምናመሻቸው አድማጮቻችን ዜናውን ማንብላችሁ አዳነጭ ነኝ። ፖሊስ በና አቶ በቀለ ገርባ ክስ ላይ ተጨማሪ የምርመራ ጊዜ እንዲሰጠው ጠየቀ። ጠበቆች ጥያቄውን ተቃውመዋል። ፍርድ ቤቱ ደግሞ ለብይን በጠሮ ሰጥቷል። መለስካቸው አመሃ ዝርዝር አለው። የኦሮሞ ፌዴራሊስት ኮንግሬስ ተቀዳሚ ምክትል ሊቀመንብር በሆኑት በአቶ በቀለ ገርባ እና በሌሎች ተከሳሹ ላይ ፖሊስ ያደራጀውን የምርመራ መዝገብ ለማጠናቀቅ ተጨማሪ የአስራት ቀን ጊዜ እንዲሰጠው የፌዴራሉን መጀመሪያ ደረጃ ፍርድ ቤት ጠየቀ። ቪኦኤ ከእነ አቶ በቀለ ገርባ ጠበቆች አንዱ ከሆኑት ከአቶ ከድር ቡሎ እንደተረዳው ጠበቆቹ ይህን የፖሊስ ጥያቄ በጽኑ ተቃውመዋል። ፖሊስ ፈጣን ፍትህ የማግኘት መብት መሰረት ባደረገ መልኩ ምርመራውን በፍጥነት እንዲያጠናቅቅ ፍርድ ቤቱን መጠየቃቸውን አቶ ከድር ገልጸዋል። ፍርድ ቤቱ የሁለቱን ክርክር መርምሮ ብይን ለመስጠት ለሐምሌ ዘጠኝ ቀን ሁለት ሺ አስራ ሁለት ዓመተ ምህረት ተለዋጅ ቀጠሮ ሰጥቷል። አቶ ከድር ለቪኦኤ እንደገለጹት አቶ በቀለ ገርባን ጠበቆቻቸው በሰፊ እንዳናገሯቸው የእሳቸውም ሆነ የአቶ ጀዋር መሐመድ አያያዝ ጥሩ እንደሆነ እንደገለጹላቸው አቶ ከድር ቡሎ ተናግረዋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የደቡብ ክልል የአመራር አባላት ኃላፊነታቸውን መወጣት ባለመቻላቸው የክልሉ ሰላምና አጠቃላይ ፖለቲካዊ እንቅስቃሴ በአክቲቪስቶች ተጠልፏል ሲሉ ጠቅላይ ሚኒስትር አብይ አህመድ ወቀሱ። ጠቅላይ ሚኒስትሩ በየደረጃው ካሉ የክልሉ ባለስልጣናት ጋር ያደረጉትን ውይይት የተከታተለው ዮናታን ዘብድዮስ ዘገባ አጠናቅሯል። ቀጥሎ ይቀርባል። በፌዴራል በክልልና በዞን ደረጃ የሚገኙ የክልሉ የብልጽግና ፓርቲ የስራ ኃላፊዎችን ያወያዩት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የደቡብ ኢትዮጵያ ህዝቦች ጥያቄ እንጂ በኢትዮጵያዊነት ድርድር የላቸውም ብለዋል። ኢትዮጵያ እንድትፈርስም ፍላጎት የላቸውም በማለት ተናግረዋል። ጥያቄውን ብናደንቅ በሙያ ብናስቀን በምክክር ብናደርጉ ዘላቂ ልማት ብናረጋግጥ እንችላል በሚል ሰፊ ጊዜ ወስደን ውይይት ያደረግ እንዲሆን እዚህ ያለው ኃይል አመራር መሆን ባለመቻሉ በክልሉ ያለው ሰላም፣ በክልሉ ያለው አጠቃላይ ፖለቲካ ግስቃት በአክቲቪስቶች የተጠለቁ አመራር ያጣ እና ብዙዎች ዝም ብሎ በየሰፈሩ የሚፎክሩበት እነሱ ሰላም ለማስከበር ደግሞ የተወሩት ይጠፋበት የሚሄድ ተከባብሮ በጋራ የኖሩ ህዝቦች በአይነ ቁራኛ የሚተያዩበት ያም ሰፈር ካድሬ ይነሳና ሌላ ሌላ ስም ሌላም ዞን እያነሳ እንደፈለገ የሚያንቀስቅበት የሚያለምን የህዝብ ጥያቄ ነው እያለ ራሱ አመራሩ ህዝቡን ወደ ከፋ ችግር የሚወስድበት ሁኔታ ታይቷል። የደቡብም ሆነ የኢትዮጵያ ጥያቄ የሚመለሰው ገፍ ግዥት የምንጠራውን ገብቶን ለዛ አላማ ተገብተን ተከብተን የምንጠራ ከሆነ እንጂ

አልፎ ህዝቡ በረሀብ እንዳይጎዳም አመራሩና ህዝቡ ወደ ልማት እንዲመለስም ጠቅላይ ሚኒስትሩ አስበዋል። አሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ አዋሳም አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አሁን ወደ አጫጭር የኮቪድ-19 ዜናዎች እናመራለን። ህንድ በኮሮና ቫይረስ መዛመት ብዛት በአንድ ቀን ውስጥ አዲስ ሬኮርድ ሰብራለች። በዩናይትድ ስቴትስም የቫይረሱ መዛመት እየጨመረ ነው። ሜክሲኮ በኮቪድ-19 በሽታ በሚሞቱ ሰዎች ብዛት ከኢጣሊያ አልፋ ሄዳለች። የህንድ ባለሥልጣኖች ዛሬ በገለጹት መሠረት ባለፉት 24 ሰዓታት ውስጥ 28701 አዲስ የተረጋገጠ የኮቪድ በሽተኞች ተገኝተዋል። ዓለም አቀፉ ወረርሽኝ ባለፈው ህዳር ወር ገደማ ከጀመረበት ጊዜ አንስቶ ህንድ በቫይረሱ በሽተኞች ብዛት ከዩናይትድ ስቴትስ እና ከብራዚል ቀጥላ ሦስተኛውን ቦታ ይዛለች። በርካታ የክፍላተ ግዛት ባለስልጣኖች አላልተውት የነበረውን የመንቀሳቀስ ገደብ እንደገና እያጠበቁ ነው። ሜክሲኮ ውስጥ በቫይረሱ የሞቱት ሰዎች ብዛት 35,006 መድረሱን የሀገሪቱ የጤና ሚኒስቴር ትናንት አስታውቋል። በዓለም ደረጃ አራተኛውን ቦታ ትይዛለች። ሰዎች የአካል ርቀትን እንዲጠብቁ፣ የአፍና የአፍንጫ መሸፈኛ ጭንብል እንዲያደርጉ፣ እጅ መታጠቡን እንዲቀጥሉ መክሯል። በዩናይትድ ስቴትስ ትላንት ከስልሳ ሺህ በላይ አዲስ የቫይረሱ በሽተኞች መኖራቸው ታውቋል። ፍሎሪዳ፣ ቴክሳስ፣ ሉዊዚያና እና አሪዞና በሚገኙባቸው በርካታ ክፍላተ ግዛት የወረርሽኙ መጠን እየጨመረ ሄዷል። ስፓኝ በቫይረሱ መዛመት ክፉኛ ከተጎዱት የዓለም ሀገሮች አንዷ ስትሆን ባለፈው ወር የመንቀሳቀስ ገደቡን ማላላት ጀመረች። ነገር ግን አዲስ በቫይረስ የሚያዙ ሰዎች ቁጥር እየጨመረ በመሄዱ አንዳንድ የአካባቢ ባለስልጣኖች እንቅስቃሴውን ወደ መገደብ እየተመለሱ መሆናቸው ታውቋል። ከመላ አፍሪካ የበዙ የኮቪድ-19 ቫይረስ በሽተኞች ባሏት ደቡብ አፍሪካ የቫይረሱ በሽተኞች ብዛት እየጨመረ በመሄዱ የሀገሪቱ ፕሬዚደንት ሲሪል ራማፎሳ ትላንት የአልኮል መጠጥ እንዳይሸጥ በድጋሚ አግደዋል። አዲስ የሰዓት እላፊ ገደብም ደንግገዋል። የኮሮና ቫይረስ ወረርሽኝ እስካሁን ባለው ጊዜ በዓለም ደረጃ ከግማሽ ሚሊዮን በላይ የሚሆን ሕይወት አጥፍቷል። እዚህ ቁጥር ውስጥ ያልገባው ግን ቫይረሱ ባይኖርባቸውም በልጆችና በእናቶች ጤንነት ላይ የሚያደርሰው ጫና መሆኑን የተባበሩት መንግስታት ድርጅት ዘገባ አስታውቋል። ዩናይትድ ስቴትስ በአገር ውስጥ ያለውን የኮቪድ-19 ወረርሽኝ መዛመትን ለመገደብ ባልቻለችበት በአሁኑ ወቅት በውጭ ሀገራት ተልዕኮ ላይ ባሉት የአሜሪካ ወታደሮች ላይ ጫና እያሳደረ ነው ሲሉ አንዳንድ ተንታኞች ዛሬ አስጠንቅቀዋል። ጃፓን እና ደቡብ ኮሪያ ባሉት የአሜሪካ ወታደሮች ዘንድ በቫይረሱ መያዝ እየጨመረ ነው ተብሏል። ጃፓን በሚገኙ ሁለት የዩናይትድ ስቴትስ ወታደራዊ ሰፈሮች ባለፈው ሳምንት ከ60 በላይ የኮሮና ቫይረስ የተያዙ ሰዎች መኖራቸውን የጃፓን ባለስልጣኖች ትናንት ተናግረዋል። ይህን መሰረት በማድረግም አኪናዋ ያሉት ማሪኖችና ቤተሰቦቻቸው እንዲሁም የኮንትራት ሰራተኞች ከሰፈራቸው እንዳይወጡ የዩናይትድ ስቴትስ ወታደራዊ ኃይል ትዕዛዝ ማስተላለፉ ታውቋል። በመጨረሻም ስልሳ የሚሆኑ የዩናይትድ ስቴትስ ዩኒቨርሲቲዎች በትራምፕ አስተዳደር ውሳኔ ላይ የቀረበውን ክስ እንደሚደግፉ ትላንት አስታውቀዋል። የትምህርት ተቋማት በመጪዎች ወራት ውስጥ ተከፍተው ተማሪዎች ክፍል ውስጥ ተገኝተው የማይማሩ ከሆነ ከውጭ ሀገራት የመጡ ተማሪዎች በሀገሪቱ መቆየት አይችሉም የሚል ውሳኔ ነው የትራምፕ አስተዳደር ያስተላለፈው። ክሱን ባለፈው ሮብ ቦስተን በሚገኘው ፌዴራል ፍርድ ቤት ያቀረቡት ሃርቫርድ ዩኒቨርሲቲ እና የማሳቹሰትስ የቴክኖሎጂ ተቋም ናቸው። 59 የዩናይትድ ስቴትስ ዩኒቨርሲቲዎች እና ሌሎች የታወቁ የትምህርት ተቋማት ክሱን የሚደግፍ ሰነድ አቅርበዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር እና የዓለም አቀፍ ትምህርት ተቋም ባወጡት አሃዝ መሰረት ባለፈው ዓመት 1.1 ሚሊዮን የሚሆኑ የውጭ ሀገር ተማሪዎች አሜሪካ ውስጥ ሲማሩ ነበር። ከመላ የአሜሪካ ከፍተኛ ትምህርት ተማሪዎች አምስት ነጥብ አምስት ከመቶ እንደሚሆኑ ታውቋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። መልካም ምሽት። አዳነች ፍሳዬን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሰኞ ሐምሌ 6 2012 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 943ና እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አቢይ ርዕስ በድምፃዊ ሀጫሉ ሁንዴሳ ግድያ ተሳትፎና ከግድያው በኋላ ከተፈጠሩ ክስተቶች ጋር በተያያዘ በቁጥጥር ስር የዋሉ ግለሰቦች የተፋጠነ ፍትህ እንዲያገኙ ተቋማቸው እየሰራ መሆኑን የፌዴራል ጠቅላይ አቃቤ ሕግ ወይዘሮ አዳነች አቤቤ ተናገሩ። ወይዘሮ አዳነች የሰው ሕይወት ህልፈትና የንብረት ውድመት ያስከተሉ ጥፋቶች ዳግም እንዳይከሰቱ ዜጎች ወደ ግጭት እንዲገቡ የሚቀርቡላቸውንም ጥሪዎች እንዳይቀበሉ አሳስበዋል። አቶ ጀዋር መሐመድን አቶ በቀለ ገርባንና አቶ እስክንድር ነጋን ለመክሰስ የሚያበቃ በቂ ማስረጃ ተገኝቷልም ብለዋል። ወይዘሮ አዳነች በተያያዥ ጉዳዮች ላይ ማብራሪያ ለመስጠት በተለይ ከአሜሪካ ድምጽ ጋር ያደረጉ ቃለ ምልስ የመጀመሪያ ክፍል በለተዋቢ ርዕስ አሁን ይቀርባል። ወይዘሮ አዳነችን ያነጋገረው ባልደረባችን ሀብታሙ ስዩም ቀዳሚውም ጥያቄ ከድምፃዊ ሃጫሉ ሁንዴሳ ግድያና እርሱን ተከትሎ ከተፈጠሩ ክስተቶች ጋር በተያያዘ በቁጥጥር ስር ያሉ ግለሰቦች የምርመራ ሂደት ከምን ደርሷል የሚል ነበር። ጠቅላይ አቃቢ ሕግ ወይዘሮ አዳነች አበቤ ይመልሳሉ። ተወዳጁ እና ታዋቂ አርቲስት አጫሉ ሁንዴሳ ግድያ ጋር በተያያዘ የሰውም የሰነድም ማስረጃዎቻችን ሰብስበናል ተጠርጣሪዎችንም በቁጥጥር ስር አድርገን ወንጀሉ ተፈጽመበት የተባለውንም መሳሪያ በእጃችን አስገብተን በኤግዚቢትነት ይዘናል። ምርመራችን ቀጥሏል ማለት ነው። በቀጥታ ግድያው ላይ ተሳተፉ ተብለው የተጠረጠሩ ሰዎችን ብቻ የሚመለከት ስላልሆነ ምርመራችን ቀጥሏል። ግን በቀጥታ ግድያው ላይ ተሳትፈዋል የተባሉትና ከግድያው ጋራ በአንድም በሌላም መልክ በቀጥታም ባይሆን ደግሞ ተሳትፎ ይኖራቸዋል ተብለው የተጠረጠሩ ሰዎች በድምሩ አስራ ስምንት ሰው በቁጥጥር ስር አውለን ምርመራችንን ቀጥለናል። የእነዚህ ተጠርጣሪዎች የምርመራ ሂደት ከፖለቲካ ጣልቃ ገብነት የነጻ እንዲሆን ኢትዮጵያ ከፈረመቻቸው ዓለም አቀፍ የሰብአዊ መብት ስምምነቶች በህገ መንግስቱ ላይም ከተዘረዘሩ የተያዙ ሰዎች መብቶች ጋር እንዳይጣረስ ምን ያክል ጥንቃቄ እየተደረገ ነው? በማንኛውም ሀገር ወንጀል ሲፈጸም ሀገራት ተቋማት አላቸው። ኢትዮጵያም እንዲሁ ተቋማት አላት፣ አቃቤ ህግ አላት፣ ፖሊስ አላት፣ ፍርድ ቤት አላት፣ ህግ አላት ማለት ነው። የህግ አካሄድ ስነስርዓት ህጎችም አሏት። ጥያቄው መሆን ያለበት ከዚህ የስነስርዓት ህግና የወንጀል ህግ ሳይወጣ በዚህ ውስጥ ባለሙያው ስራው የሚመለከተው የመንግስት አካላት ናቸው እየሰሩ ያሉት ወይስ ሌሎች ናቸው ነው? ይህን መነሻ በማድረግ እየሰራን ያለ ነው። ስራው በህግ ኃላፊነት የተሰጠን አቃቤ ህግ፣ ፖሊስ፣ ፍርድ ቤት እነኛ አካላት ነው ተቀናይተን እየሰራን ያለ ነው። የተለያዩ ሌሎች የመንግስት መስሪያ ቤቶች መረጃ እንደ ግብአት በመስጠት ሊያግዙ ይችላል ይሆናል እንጂ በቀጥታ ስራ ውስጥ አይሳተፉም። የምንሰራው አስቀድሞ በወጣው በሀገራችን የወንጀል ሕግ እና የወንጀል ስነስርዓት ሕግ መሰረት ነው። ስለዚህ ሕግና ሕግን ተከትለን እየሰራን ያለ ነው። አቶ ጀዋር መሐመድ፣ አቶ በቀለ ገርባ እና አቶ እስክንድር ነጋም በቁጥጥር ስር እንዳሉ ይታወቃል። የእነሱስ የምርመራ ሂደት በምን ደረጃ ላይ ይገኛል? እኒህ ግለሰቦች በግብረ አበርነት ነው ወይስ በተነጣጣይ ወንጀል ተጠርጣሪነት ነው ጉዳያችሁ እየታየ ያለው? ግለሰቦቹ ከሚታወቁበት የፖለቲካ ተሳትፎና የለውጥ አራማጅነት ሚና ተሻግሮ በወንጀል ውስጥ ተጠያቂ የሚያደርጓቸውን ስህተቶች ፈጽመዋል ለማለት የሚያስችል በቂ ማስረጃ አለን ብሎ ተቋሙ ያምናሉ ወይ? በትክክል እንደ አቃቤ ወንጀል ውስጥ ተሳትፈዋል ብለን ለማመን ለመጠርጠር የሚያበቃ በቂ ማስረጃ እጃችን ላይ ያስገብተናል። አብዛኛው በእጅ ከፈንጅ የያዝናቸው መረጃዎች እና ማስረጃዎች ናቸው። በቴክኖሎጂ የያዝናቸው መረጃዎች እና ማስረጃዎች ናቸው። በሰነድ የያዝናቸው መረጃዎች እና ማስረጃዎች አሉ። የሰዎችም ጭምር መረጃዎች፣ የአይን ምስክሮች አስረጃዎች ወይም ደግሞ ምስክሮች ጭምር ይዘናል። እንግዲህ ቀጥታ ሀጫሉን ገለውታል ወይም ደግሞ አስገድለዋል ብለን አይደለም። ምርመራ እያደረግን ያለ ነው። ወደዛ የሚያመራ ነገር ካለ አናውቅም። ገና ምርመራውን እያካሄድ ነው ነው ያለ ነው እንደነገርኩ ነገር ግን የሀጫሉን መሞት ተከትሎ ብዙ ሰዎች ላይ ጉዳት የህይወት ጉዳት ደርሷል እንዲሁም ሀዘን ከመግለጥ ባለፈ ንብረቶች ወድመዋል። በነኚህ ግድያዎች እና የንብረት ውድመት ውስጥ በአንድም በሌላም ተሳትፏቸውን የሚያሳይ መረጃና ማስረጃዎች ማስረጃ ውስጥ ሰብስበናል። ክብርት ወይዘሮ አዳነች በቅርቡ ድምፃዊ ሀጫሉን ገድለዋል በሚል ተጠርጥረው ስለተያዙ ሰዎች የሰጡት መግለጫን አይተን ነበረ። በመግለጫው ላይ ተጠርጣሪዎቹን ሲገልጹ ድርጊቱን የፈጸሙት ዋና ተኳሹ የሚሉ ቃላትን ሲጠቀሙ ተሰምተዋል። ይሄ በፍርድ ሂደት ገና ያልተወሰነባቸውን ተጠርጣሪዎች ቀድሞ መፈረጃ አይሆንም ወይ ብለው የሚተቹ አሉ። ከግድያው በኋላም የተፈጠሩ ክስተቶችን የተናበቡና የተቀናጁ ናቸው በሚል በአቋም ልዩነት ያላቸውን ግለሰቦችና ቡድኖች አብሮ የመመደብ ጥድፊያም አለ በሚል የሚነሳ ቅሬታ አለ። በቅድሚያ በቀጥታ ተኳሽ ብለን እኛ ጠርጥረን የያዝ ነው፣ በእምነት ክደት ቃል መሰረት ብዬ ነው የጠቀስኩት ለፖሊስ ባስመዘገበው ቃል መሰረት የመትከደት ቃል መሰረት ብዬ ገልጫዋለሁ። ሁለተኛ የእሱ ብቻ ሳይሆን ተጠርጣሪነታቸውን የሚያጎላውና ዋና የወንጀሉ ቀጥታ ተሳታፊ ገዳይ ብለህ የምትከስተው በዛ ደረጃ የምትፈርጀዋለ፣ ተባባሪ ብለህ የምትፈርጀዋለ፣ በመረጃ መሰረት በዛ ደረጃ ለእጅተን ማቅረባችን ምንም ችግር የለበትም። ገዳይ ነው የሚለውን የመጨረሻ ጥፋተኝነት ውሳኔ የሚሰጠው ፍርድ ቤት ነው። እኛ ግን በዛ ደረጃ ሊያስጠረጥርና እና ሊያስፈርድ የሚችልም መረጃና ማስረጃ አለን ብለን ነው ለፍርድ ቤት ክሳችንን የምናቀርበው ማለት ነው። በዚህ ወቅት ደግሞ ያደረግነው ብዙ ማህበረሰባችንን ግራ የሚያጋቡ የተለያዩ የሐሰት ማስረጃዎች እየወጡ ናቸው። መረጃዎች እየተነገሩ ናቸው። መላምቶች እየተነገሩ ናቸው። እነኝህ የሚነገሩ መላምቶች ትክክለኛ ያልሆኑ ማስረጃ የሚመስሉ ነገር ግን ሐሰት የሆኑ ማህበረሰባችንን እርስበርስ የማጣላት፣ የማባላት፣ የማጠራጠር ከፍተኛ ሚና አላቸው። ስለዚህ ህዝባችንን ከዚህ እንጠብቅ ዘንድ ግድ ይለናል። በዛ ደረጃ ዝርዝር መግለጫውን ለህዝባችን ማስረጃ እየሰጠን መረጃ እየሰጠን መሄዳችን ቀጣይ ሊመጣ ካለው ጥፋት ከመታደግ አንጻር ግድ ይለናል። በእርግጥ ህጉም ደግሞ በእንደዚህ አይነት ሁኔታ እየገለጽን እንድንሄድ ኃላፊነት የሚጭል ይጥልብናል። አካሄዳችን ምን ያህል ግልጽ እንደሆነ በመረጃ ላይ የተመሰረተ እንደሆነ ህዝቡ የማወቅም መፍት አለው። ከዛ ውጪ የማንንም ያለ ምክንያት አንስተን አልፈረጅም። ከሳምንት ምርመራ በኋላ ለአንድ ሳምንት እያንዳንዷን ሰዓት መርማሪዎች እያቀያየር ሌሊትም፣ ለሊትም ቀን ስንሰራበት የነበረ ነው። ለዚህ ነው በአንድ ሳምንት ውስጥ እዚህ ደረጃ ላይ መድረስ የቻል ነው መግለጫውን በምንሰጥበት ወቅት አይ ቲንክ ስምንተኛው ቀኑ ይመስለኛል። በዛው ሰዓት እነኚህ የጠቀስናቸው ወገኖች ተልኮ ሰጥተዋል የተባለው የእኛ ቃል አይደለም። ራሱ እኔ ነኝ ተኩሼ ገደልኩት ብሎ ቃሉን የሰጠው ተጠርጣሪያችን ቃል በቃል የሰጠው ተልኮ እንደተቀበለ ያስረዳል። ከማን እንደተቀበለ ያስረዳል። ለምን ይሄንን እንደፈጸመ ያስረዳል። ስለዚህ ይሄንን ይዘን ነው የፍርድ ቤት እኮ የምንቀርበው። ኢትዮጵያን ያስተቸዋት ከነበሩ ፍትሕ ነክንከኖች መካከል ፍትህን በፍጥነት የመስጠት ዳተኝነት፣ የፍትህ አሰጣጥ ሂደቱ ለህዝብ ግልጽ በሆነ ችሎት እንዲታይ አለመፍቀድ፣ ዓለም አቀፍ የሰብአዊ መብት ተወካዮች በቅርበት ሂደቱ እንዲከታተሉ በርን አለመክፈት ይጠቀሳሉ። እነዚህ ችግሮች በአሁኑ ሂደት ላይ እንዳይደገሙ የሚያስችል አቋም ላይ ነን ብለው ያስባሉ። መልካም። ፍትህን ቶሎ ካለ ማሰጠት ወደዛ ከመግባት በፊት የመጀመሪያው ላይ ተጨማሪ ማስረጃ እንደው ለህዝቡ ግልጽ እንዲሆን ከድምፃዊ ሀጫሉ ሁንዴሳ ስልክ ላይ ያገኘናቸው ተጨማሪ መረጃዎች አሉ። ማስፈራሪያ፣ የግድያ ማስፈራሪያ ማለት ነው። ባለቤት አለው። የግድያ ማስፈራሪያ ቀጥታ ራሱን ገልጾ እኔ የኦነግ ሸኔ ተዋጊ ነኝ ብሎ ራሱን ገልጾ ተደጋጋሚ ምልልሶች ተደርገው በኋላ ከኦኤምኤን ኢንተርቪው በኋላ እንዴት እንደዚህ ትገልጻለህ በሚል የግድያ ማስፈራሪያ እንደተላከበት በድምፅም በቴክስት ሜሴጅም ቴክኖሎጂ ነው። መቼ እንደተላከ፣ ማን እንደላከው፣ ከየት እንደተላከ፣ ከየትኛው ስልክ እንደተላከ በደንብ ለይተን ያዝነው ስለሆነ ይሄም አለ። ልጁም ደግሞ በሕይወት እያለ ለምስክሮቻችን የነገራቸው ምስክርነት ቃላቸውን ሲሰጡ እንደዚህ አይነት ዛቻዎች ከየት ይመጡበት እንደነበረ ራሱ ከልጁም ቃል ሰምተነዋል ብሎ የሚፈረጃቸው አካላት አሉ። እኔ የምሞት ከሆነ ኦነፕሽኔ ነው ሊገለኝ የሚችለው ይሉ ይናገር ነበረ። ሁለተኛ ከህዋት ጋር ከህዋት ሰዎች ጋራ የከረረ ነገር ውስጥ ያለው ሞት ከመጣብኝ ብሎ ይናገር እንደነበረ ጭምር የምስክርነት ቃላቸውን ሰጥተዋል። እኛ ግን በዋናነት ይህንን አልገለጽነውም ነበረ። ዋና ተኩሼ ነው እኔን የገደልኩት ብሎ በመሳሪያም በምንም። በወቅቱ ደግሞ አብራ ካጫሉ ጋር የነበረችውም ሴት በመልክ ያ ሰው መሆኑን ምስክርነት ቃሏን ሰጥታለች። ስለዚህ ይሄ ሰው የጠቀሳቸውን አካላት ጠቅሰን ለህዝባችን መናገር በሀጫሉ ስልክ ላይም ያገኘናቸውን በምስክሮችም በሶስት ደረጃ እንደዚህ ያየናቸው መሆኑን ለማንሳት እወዳለሁ። ፍትህን ቶሎ ከመስጠት አንጻር እውነት ነው፣ ፍትህ በፍትምስ መሰጠት አለበት፣ መጓተት የለበትም። የሚያጓትቱ ብዙ ነገሮች አሉ፣ ሀገራችን ላይ መሻሻል ያለባቸው እዛ ላይ በብቃት መስራት መቻል እንዳለብን አምናለሁኝ። መስሪያ ቤትም እንደዛ ያምናል። እሱም መሰረት ያደረገ ስራ እየሰራን ነው። ለውጥ እናመጣለን ብዬ አስባለሁ። ነገር ግን እነኚህ የሚጠቀሱ ዋና ዋና ትልልቅ በሀገራችን ተፈጸሙ የሚባሉ ወንጀሎች የራሳቸው ምክንያት አላቸው። የሰኔ አስራ ስድስቱ ቀድሞ ብሔራዊ መረጃና ደህንነት ድህንነት ኃላፊዋት ወጌታቸው አሰፋ መቅረብ አለባቸው ተይዘው ብሎ ፍርድ ቤት በማዘዙ ምክንያት እሳቸውን ለመያዝ ብዙ ጥረት ሲደረግ ሄዶ ህዝብ ውስጥ የመደበቅ ሁኔታ ስላለ በሰላማዊ መንገድ ካልተያዘ መታኮስ ያስፈልጋል። አንድ ሰው ለመያዝ ተብሎ ደግሞ ከህዝብ ላይ ግጭት የሌላ ሰው ሞት ማስከተል የለብኝም ብሎ አቃቤ ህግ መከራከሪያ አቅርቦ በአሁኑ ሰዓት ወደ ፍርድ በሌሉበት ለመሄድ ሌሎቹ አምስት በቁጥጥር ስር ውለው የመከላከያ ምስክራቸውን ጭምር አሰምተው ጨርሰው ለውሳኔ ብቻ ያደረ ነው። እግረ መንገዴን ግልጽ ራርዱ ብዬ ነው። የሰኔ አስራ አምስትም ቢሆን የመጀመሪያው የነ ጀነራል ሰዓረ ገዳይ ነው የተባለው ተጠርጣሪ በፍርድ ቤት ቀርቦ ራሱን የምነክ ደቃሉን ለመስጠት ረዥም ጊዜ ነው የፈጀው። ራሱን አያቅም ነበረ። ሆስፒታል ነው የቆየው። እስከዚያ ድረስ የፍርድ ሂደቱን ማስኬድ አልተቻለም። እንደዚህ እንደዚህ አይነት ነገሮች ይቻሉ። አማራ ክልል ላይ የነበረውን አጠቃላይ የፖለቲካ ሁኔታው እና ለመረጋጋት በወቅቱ የነ ዶክተር አምባቸው ገዳይ ናቸው ተብሎ የተጠረጠሩ ሰዎችን ለመያዝ የነበረው ችግር የሚታወቅ ነው። ትንሽ ተራ ወንጀል ስላልሆኑም። በእነኚህ ምክንያት ሊዘገይ የቻለበት ሁኔታ አለ። አሁን ባለፈው ሁለት ሶስት ወር ደግሞ የኮሮና ቫይረስ ጉዳይ ተግዳሮት አጋጠመን። አሁን በቴክኖሎጂ በቨርቹዋል ችሎት ማስቻት የተጀመረበት ሁኔታ አለ። የአቃቤ ሕግ ምስክር ተሰምቶ አልቋል። እዛ ላይ ወነጀናል አረ ላይ ስለዚህ ፍርድ ቤቱ ብይን ሰጥቶ ወደ ተከላካይ ይሄዳል። የሚሰጠው ብይን ምንድን ነው የሚለውን የምንሰማው ነው የሚሆነው በአሁኑ ላይ ግን በአሁኑ በዚህ በሶስተኛው ሰኔ ላይ በነሀጫሉ ጉዳይ ማለት ነው እጅግ በጣም ፈጥነን እየሄድን ነው ነው እያልን ያለ ነው። እንደዚህ አይነት በጭለማ በስውር ውስብስብ በሆነ መንገድ የተፈጸመ ወንጀል በአንድ ሳምንት ውስጥ እያንዳንዱን ከወንጀሉ ጋራ ቀጥታ ግንኙነት አላቸው የተባሉትን በቁጥጥር ስር አውሎ መሳሪያውንም አግኝቶ ምርመራውን በተለያዩ በቴክኖሎጂም በሌሎች ነገሮችም የተደረጉ ምልልሶችን ጭምር የሰዎችንም ምስክርነት አሰባስበናል። ከዛ በመለስ እንግዲህ ጉዳዩ ብዙ ጥልቀት ያስኬደን ካልሆነ በስተቀረ የምርመራ ውጤታችን ቶሎ ለማጠናቀቅ በብዙ ፍጥነት እየሄድን ነው። በእነ አቶ ጀዋርም እንደዛው ብዙ መረጃዎቻችንን ሰብስበናል። በእነ አቶ እስክንድርም የሰው ምስክርም በሰነድም መረጃዎቻችንን ሰብስበናል። በአጭር ጊዜ ውስጥ ወደ ክስ የምንገባበት ሁኔታ አለ። ኦሮሚያ ላይ በተፈጸሙ ወንጀሎች ቡድን አቋቁመን በሁሉም በእያንዳንዱ ወረዳ ከአቃቤ ህግ፣ ከፖሊስ፣ ከኦሮሚያም ጨምረን ልከናል። የማጣራት ስራቸውን ጨርሰው ለምርመራ በቂ ማስረጃ እና መረጃ ሰብስበው እንደመጡ ወደ ክስ የምንገባን የሚሆነው። የድምፃዊ ሀጫሉ ህንዴሳን ህልፈት ተከትሎ በተቀሰቀሰው ተቃውሞና በደረሰው ጥቃት እጃቸው አለበት በሚል የተጠረጠሩ አርባ አራት የመንግስት መዋቅር ኃላፊዎችና ሀያ የጸጥታ አካላት በቁጥጥር ስር መዋላቸውን ታወቀ። በሌላ በኩል በጅማ ከተማ በአንድ መቶ ሚሊዮን ብር መነሻ ካፒታል ከተገነባ አራት ዓመታት ያስቆጠረው ዶሎሎ ሆቴል ቁጥራቸው በበዛ ወጣቶች በደቦ በተፈጸመ ጥቃት መቃጠሉን ባለንብረቶቹ ገለጡ። ወላጆቼን ከጥቃት ያተረፉልን ጎረቤቶቼ ናቸው ሲል ልጃቸው ለአሜሪካ ድምጽ ገልጧል። ጥቃቱ የተፈጸመው በደቦ በመሆኑም መንግስት ኃላፊነት ሊወስድ ይገባዋል ብለዋል። በሌላ በኩል የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን ከፌዴራል መንግስትና ከኦሮሚያ ብሔራዊ ክልል መንግስት በሁለት ዘርፍ የተቋቋመ ኮሚቴ የተጎዱ ሰዎችንና የጠፋውን ንብረት በተመለከተ የመለየት ስራ እያከናወነ መሆኑን ገልጠዋል። ጽዮን ግርማ ናት የተከታተለችው። ጅማ ከተማ ውስጥ ዶሎሎ የተሰኘ ባለ ሶስት ኮከብ ሆቴል የድምፃዊ ሀጫሉ ሁንዴሳን ግድያ ተከትሎ የተቀሰቀሰው ተቃውሞ ወደ ጥቃት ተቀይሮ ማክሰኞ ሰኔ 23 ከጠዋቱ ሁለት ሰዓት ተኩል እስከ ቀኑ ዘጠኝ ሰዓት ድረስ ቁጥራቸው የበዛና ለመገመት የሚያስቸግር ወጣቶች በፈጸሙት የደቦ ጥቃት ሙሉ ለሙሉ በቃጠሎ ና በመሰባበር መውደሙን የሆቴሉ ማኔጂንግ ዳይሬክተር አቶ የንጋት ፀሐይ ገለጹ። አቶ የንጋት ፀሐይ እንዳስረዱት የሆቴሉ መስራች እርሳቸውን ጨምሮ የአራት ልጆች አባት የሆኑት ወላጅ አባቱ አቶ ፀሐይ አበበ መሆናቸውን ገልጸው አቶ ፀሐይ ወለጋ ውስጥ የተወለዱና በሀያ ሁለት ዓመታቸው ወደ ጅማ ሄደው ኑሯቸውን የመሰረቱ ቤተሰባቸውንም እዛ ያፈሩ የሰባ ዓመት አዛውንት መሆናቸውን ይናገራሉ። ጅማ ውስጥ ለአርባ ስምንት ዓመታት መኖራቸውን እነርሱም ተወልደው ያደጉት እዛው መሆኑን ገልጸው ሆቴላቸው ላይ ለተፈጸመው ጥቃት ምክንያቱ ምን እንደሆነ ማወቅ አልቻልንም ይላሉ። የተወለድበትም ያገኝበትም አባቴን ስራ ሰርቶ ገንዘብ ያፈራበትም አካባቢ ስለሆነ ነው። ሆቴል ቤት የሚሰራ ይሆናል። ምንድን ነበር የሚሰሩት አባት? ከሆቴሉ በፊት ወደ ሀያ ሁለት አመት ብቻ አካባቢ ሀያ አንድ ሁለት አመት ሆኖ ነው የመጣው ጅማ ሲመጣ ምንም ነገር አልነበረውም። ከቡና መመንጠር ጀምሮ ለምልት መጥፋት ስለዩ ፎቶ ማንሳት ከታች ጀምሮ ነው። ጅማ ውስጥ ነው ሀብቱን ያፈራው። ሲኒማ ቤት ያለው ትልቅ ሆቴል ጅማ ከተማ ውስጥ ገንብታችሁ ነበረ። እስቲ ሆቴሉ በምን ያህል ካፒታል ነው የተገነባው? ምን ያህል ሀብትና ንብረት ነበረው በቦታው ላይ? ዛሬ አራት አመት በፊት ነው ሆቴሉ ስራ የጀመረው። በወቅቱ ሲገነባው ወደ መቶ ሚሊዮን ብር አካባቢ ተደርጉበት ነው ሆቴሉ የተገነባ። ሲቃጠልስ ምን ያህል ንብረት ነው የነበረው? በአጠቃላይ እንግዲህ በሆቴሉ ከሚቃጠልበት ጊዜ ድረስ ፉሊ ፋንክሽናል ነበረ። ብር ክሎት የሚሰጥ ሆቴል ነው። ወደ ሰባ ሁለት ቤድሮሞች አሉት፣ ሲኒማ ቤት አለው። በመዝናኛ ያሉት እነዛ ሁሉ ንብረት ተያዘበት ሂደት ላይ ነው እንግዲህ ንብረቱ የተቃጠለው እና ነው ለሚባል መስታወት ነው። አንድም ንብረት የቀረ ነገር የለም። ተሰብረዋል፣ ማለት ነው ሙሉ በሙሉ ወደ ሞት ጊቢ ውስጥ የነበሩ ወደ ዘጠኝ የሚሆኑ መኪኖች ተካትለዋት የደንበኞች ወደ ሰባት የደንበኞች መኪና ሁለት ደግሞ የሆቴል መኪኖች የሆኑ ተቃጥሏል። በሰው ላይ የደረሰ ጉዳት አለ። በሚያሳዝን ሁኔታ አንድ ደንበኛ እዛው ሆቴል ውጋ በያዘበት በሰዓቱ ተቃጥሎ ድርጅቱ አንድ መቶ ዘጠና ሰባት ቋሚ ሰራተኞችን ጨምሮ ከጊዜያዊ ሰራተኞች ጋር ወደ ሶስት መቶ የሚጠጉ ሰራተኞች እንዳሉት ገልጸው በእለቱ ህይወቱ ካለፈው አንድ እንግዳ በተጨማሪ አካላቸው ላይ ጉዳት የደረሰባቸው ሰራተኞች አሉ ብለዋል። ልጁ እጁን የተመቶ፣ ፊቱን ተመቶ ጉዳት የደረሰባቸው ናቸው። አንድ ልጅ እንደውም አሁን ከፍተኛ ጉዳት ደርሶበት የመንገድ ነው አካባቢ የአጠት መሰረት ደርሶበት ቀጠው ጥገና እያደረገ ነው ያለው። ሌሎችም እጃቸውም የተሰበረ አለ። አንዳንዶቹ ደግሞ እዛው በመመታተል ዩኒፎርማቸውን አውልቆ በመጣል ከእነሱ ጋር በመመታተል ነው እንግዲህ እያመነጡ ከጌጅ ሊወጦች አሉት በምን ምክንያት ይሄ ጥቃት ደረሰብን ብላችሁ የምታስቡት የምትገምቱት ነገር አለ? እውነት ለመናገር ምንም ግምት የለንም። ምክንያቱም ያን ያክል ኢንቨስትመንት ስናደርግም አንደኛ የአካባቢ ሰውነን ከህብረተሰቡ ጋር ተሳስረን ነው የምንኖረው። አጠቃላይ ያለን የማህበረሰቡ ጋር ያለን ትስስር መቼም ቢሆን የበለጠ እንድንሰራ የሚያደርገን ነው እንጂ በነበረን ላይ ራሱ ስጋት የሚፈጥር አልነበረም። እንግዲህ አባቴ ተወልዶ የሚያደገው ወለጋ ውስጥ ነው። እኛም የተወለድነው እንግዲህ ጅማ ውስጥ ነው። ከህብረተሰቡ ጋር እጅግ በጣም ትልቅ ትስስር አለን። ረጅም አመት ጀምሮ እርዳታዎችን ከህብረ ለህብረተሰቡ እናደርጋለን ኤንጂኦ ራሱ እስከማቋቋም ይግን ኤንጂኦ ራሱ እስከማቋቋም ደርሰን ነገር ሁሉ ወደን ያለንበት ነው። ያለ ከንበት ደረጃ ማለት ነው። ምን ያህል ሰው ይሆናል? መቶ እንደዛ ያደረገው እኛ እንግዲህ እየሰማን ያለ ነው። ምንድን ነው ግቢ በጣም ትልቅ ግቢ ነው። በቃ የሆን እንደ በቃ እንደ ንብ የተወረረው በቃ ከሺ ሚሊዮን የሚቆጠር ሰው አካባቢ ነው ግቢ ውስጥ ይገኛል ተብሎ የነገሩን ማለት ነው። ምክንያቱም ወደ አምስት ሺ ካሬ ሜትር አካባቢ ላይ ያረፈ ሆቴል ነው። ስለዚህ በጣም ትልቅ ነው ያን ሁሉ ዳሚድ ለማድረስ በእኛም ግምት ራሱ ያን ያክል ሰው ካልገባ ራሱ ያን አይነት ጉዳት ሊደርስ አይችል የአካባቢው ፖሊስ የጸጥታ ሀይል እዚህ አልደረሰም ምንም አልደረሰልንም በወቅቱ እንግዲህ ይሄ የሆነው በሌሊት አይደለም በቀን ነው ከሁለት ሰዓት ተኩል ጀምሮ ነው ይሄ አደጋ የደረሰው። ከዛ ሰዓት ጀምሮ ከዘጠኝ ሰዓት አካባቢ ድረስ ምንም ታይም አልደረሰልን ነው። ከምናቀው ድረስ ምንም የሚመጣ አይደለም። ያው ነገሮች ሰዓት ተቀጣጥለው ካለፈ በኋላ ነው ሁሉ ነገር ፖሊስ አይልም፣ ምንም የደረሰው። እናንተ ሌላ ቦታ ነበራችሁ ማለት ነው? መኖሪያ ቤት ውስጥ ነው። ለብቻ መኖሪያ ቤት አለ። በዛ በመኖሪያ ቤት ውስጥ ነው የሚኖሩት። እናትና አባቴ ናቸው እዛ አሁን እየኖሩ ያሉት። አጋጣሚ እኔ አዲስ አበባ ነበርኩኝ። እና ይህንን አደጋ በሰሙ ሰዓት ያው እዛው ቤታቸው ነው ቁጭ ብለው ነገሩን ያሳለፉት። ያለው ነገር በእኛ ቅን የሚመለስ ነገር ስላልነበረ ያው ቁጭ ብለን ነው ሲቃጠል የሚያየ ነው ማለት የሰማነው። እናትና አባት ላይ በምንም አልደረሰም። በመኖሪያ ቤት አካባቢም ጥቃት ለማድረስ የመጡ ሰዎች ነበሩ። እግዚአብሔር ይመስገን የአካባቢ ሰዎች ወጥተው በፍጹም እኛን አልፋቸው አትሉም ብለው መከላከል አድርገው ነው ህይወታቸው የሚገረባ አቶ ይንጋት ይህን ሆቴል እንደገና ህይወት እንዲኖረው ለማድረግ ምን ያህል ገንዘብ እንደሚያስፈልገው ህጋዊ የሆኑ ገማቾች ግምት እንደሚያወጡለት ከመንግስት ጋር እየተነጋገሩ መሆኑን ገልጸዋል። አመት የነበረው ዋጋና ዛሬ ያለ ዋጋ ይመላ ያው ገምቻለች። ዳሜጁ በጣም ትልቅ ነው። ሁለተኛ ስገድሞ ሆቴል እንደሚታወቀው አንድ ጎኑን የሰሽ አንድ ጎኑን የምታዩ ነገር አይደለም። ደረጃውን የጠበቀ ሆቴል ነው። ባለሶስት ኮከብ ነው ሪፖርት ነው። ስለዚህ ያን ነገር ወደ እንደገና ህይወት እንዲኖረው ለማድረግ በጣም ብዙ ገንዘብ እንደሚጠይቅ ነው እናስበው። ግን ባለሙያዎች መንግስት ፍቃድ የሰጣቸው ላይሰንስ የሆኑ ባለሙያዎች በቦታው ሄደው ግምት እንዲያወጡ ከመንግስት ጋር እየተነጋገረ ነው። እንዲህ ያሉ ጉዳቶችን ማን ነው የሚተካቸው? ኢትዮጵያ ውስጥ ያሉ የኢንሹራንስ ድርጅቶች እንዲህ ያሉ ጉዳቶችን ይሸፍናሉ። እንግዲህ ነገሮችን ከበረ ያደርግም መቶ ፐርሰንት መንግስት እንዲህ ደርሶ ኃላፊነቱን እንደሚወሰድ እርግጠኛ ሆኖ የነገረን ሰው ባይኖርም ይህን ኃላፊነት መውሰድ ያለበት መንግስት እንጂ እኛ ምንቀሰው ሰው የለንም። ምን ሊቆም አካል የለም። ምክንያቱም የመጣው ሰው በደቦ ነው፣ ቁጥሩ በጣም ከፍተኛ ነው ከሌ ብለን መጠየቅ መክሰስ የምንችለው ሰው ስለሌለ መንግስት ነው ይህን ነገር ሀላፊነት ወስዶ እንደኛ ሆኖም መጠየቅም መክሰስም ያለበት። በመንግስት በኩል እስካሁን ድረስ የተቋጨ ውይይት ባያደርጉም የከተማው ምክር ቤት ግምቱ ይውጣ የሚል ሀሳብ እንደሰጣቸው ተናግረዋል። የእነርሱ ሆቴልም ሆነ ሌላው የንግድ ድርጅት ሲገነባ እንደ ሀገር መገንባቱን የገለጹት አቶ ንጋት መንግስት ባለሀብቶችን ለማበረታታት ጥበቃ ማድረግ አለበት ለወጣቶችም ደግሞ የስራ እድል መፈጠር አለበት ይላሉ። በተቻለ መጠን ኢንቨስትመንቶች እንዲያድጉ ሰዎች ኢንቨስት የሚያደርጉ ሰዎች ኮንፊደንስ ኖሯቸው መተማመን ኖሯቸው የስራ እድል ሊፈጥሩ የሚችሉበት ቦታ ሁሉ መስራት እንዲችሉ መንግስት የኢንቨስተሩ ንብረት የሚጠብቅበት ማስተማመኛ የሚሰጥበትን ሁኔታዎች ማመቻቸት አለበት። ምክንያቱም እነዚህ ነገሮች አለመኖራቸው ነው ያው ወጣቱ ላይ የተለያዩ ነገሮች ውስጥ ፓርቲሽን ውስጥ በመግደል እንደዚህ አይነት የከፋ አደጋዎች የሚደርሱት እና ይሄ ደግሞ ሀገር በሰላም እንዳይቀጥል ከዛ የከፋ ሌላ የመጥፎ የምንሰማቸው ነገሮች፣ በሌላ ሀገራት ላይ የምንሰማቸው ነገሮች ወደ እኛ ሀገር ማምጣታቸው አይቀርበት ሁኔታ ክከተለ እና መንግስት ይሄንን አቆ ይሰራ ይባል ወጣቱ ላይ የስራ እድልን የሚፈጥሩ ነገሮች ላይ ቢደረግ ወጣቶች የፖለቲካ ሰዎች ተጠቂ አይሆንም። በእንደዚህ አይነት ነገር ላይ ዝም ብሎ ተነስቶ አደጋዎችን የማድረስ ሁኔታ አይኖርምና መንግስት ስ ቢላይ መስራት አለበት ብዬ ነው ሀሳብ። በእለቱ በሆቴሉ ከነበሩት ሰራተኞች አንዷ ስሟ እንዳይጠቀስ ጠይቃ ተከታዩን አስተያየት ሰጥታለች። እሳት በቃ ጋዜም ስላለ ጋዝ አለ ውስጥ። ጀኔሬተርን ፊት ለፊት ነበረ፣ ጋዝ እየደፉ ነው የሚያቀጣጥሉት። ወደ ዘጠኝ መኪና ነው ውስጥ ያለው የተቃጠለው። በጣም ከባድ ነበረ። በቃ የተመታም ተመትቷል፣ የተጎዳም ተጎድተዋል፣ የሞተም አለ ውስጥ። ይሄን ማለት አይቻልም ያንን ቀን። በህይወትም የተረፈ አለ፣ ቆስሎም ሆስፒታል የሚተኛም አለ፣ ንብረትም ተወድሟል። ይሄንም ማለት አይቻልም። በቃ በጣም ብዙ ናቸው። በቃ ቁጥሩም የላቸውም። ይሄ ነው ይሄ ነው ብለሽ መግለጽ ደግሞ አቺም በቃ በሆቴሉ መቃጠል እኛ ስራ አጡንናል ትላለች በጣም ከባድ ነው አሁን ለሰራተኛ ራሱ ከባድ ነው አሁን በቃ ሰራተኛ አሁን ተንገላጦ ነው ያለው አሁን በዚህ ሰዓት ማለት ነው ስራ የለም መቶ ሰባ ሰራተኛ ነው ውስጥ ያለው ለአንድ ሰራተኛ እስከ አራት ሺህ አምስት መቶ ነው የሚከፈለው ሰራተኛ ተንገላጦ ነው አሁን በዚህ ሰዓት ያለው ምንም ስራ የለም። በቃ የሚበላ ክራይ፣ ቤት አለበት፣ ብዙ ነገር አለ ለሰራተኛ ማለት ነው። በሌላ በኩል የድምፃዊ ሀጫሉ ሁንዴሳን ህልፈት ተከትሎ በተቀሰቀሰው ተቃውሞና በደረሰው ጥቃት እጃቸው አለበት በሚል የተጠረጠሩ አርባ አራት የመንግስት መዋቅር ሀላፊዎችና ሀያ የጸጥታ አካላት በቁጥጥር ስር መዋላቸውን የኦሮሚያ ፖሊስ ኮሚሽን አስታውቋል። የፖሊስ ኮሚሽን ኮሚሽነሩ አራርሳ መርዶሳ በሰጡት መግለጫ እንደተናገሩት በመንግስት መዋቅር ስር ተሸሽጎ ጥፋትና ህገ ወጥ ተግባር የፈጸመ ማንኛውም አካል ከተጠያቂነት ማምለጥ እንደማይችል ገልጸዋል። ከክልል አመራርነት ጀምሮ እስከ ቀበሌ መዋቅር ያለው ሰራተኛ በግጭቱ እጁ ከተገኘበት መረጃን መሰረት ባደረገ መልኩ ለህግ እንዲቀርብ እንደሚደረግም ተናግረዋል። ከተጠርጣሪዎቹ መካከልም ከንቲባዎች፣ የከተማ አስተዳደር ከፍተኛ ባለስልጣናትና የዞን አመራሮች እንዲሁም በቀበሌ ደረጃ ያገለገሉ የነበሩ ሰራተኞችም ይገኙበታል ብለዋል። በሌላ በኩል ባለፈው ሳምንት ሳምንት አርብ በተለያዩ ጉዳዮች ላይ ቃለ ምልልስ የሰጡን የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ኃላፊ አቶ ንጉሱ ጥላሁን በደረሱት ጥቃቶች ስለተፈናቀሉ ሰዎችና ንብረታቸው ስለወደመ ሰዎች ተጠይቀው ከፌዴራል መንግስትና ከኦሮሚያ ብሔራዊ ክልላዊ መንግስት በሁለት ዘርፍ የተቋቋመ ኮሚቴ የተጎዱ ሰዎችንና የጠፋውን ንብረት በተመለከተ የመለየት ስራ እየሰሩ ነው ብለዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። ጽዮን ለዘገባው አመሰግናለሁ። ወደ ተከታዩ መጽሔት ርዕስ ስንሻገር ከዚሁ ርዕሰ ጉዳይ ጋር ያቆየናል። ለድምፃዊ ሀጫሉ ሁንዴሳ አዲስ አበባ ውስጥ መታሰቢያ ተደርጎለታል። ከትናንት በስቲያ ቅዳሜ በተካሄዱ ስነ ስርዓቶች ላይ የአዲስ አበባ ከተማ ምክትል ከንቲባ አቶ ታከለ ኡማና የኦሮሚያ ምክትል ፕሬዚዳንት አቶ ሽመልስ አብዲሳ ተገኝተዋል። ስነ ስርዓቱን የተከታተለችው ጸሐይ ዳምጠው ተከታዩን አጠናቅራለች። የኦሮሚያ ታዋቂ ድምፃዊ ሀጫሉ ሁንዴሳ የሚዘክር የሻማ ማብራት ስነ ሥርዓት ባለፈው ቅዳሜ በአዲስ አበባ ክስ ማሸራ ሆቴል ተካፍቷል። ሀጫሉ ሁንዴሳ ተገደለ፣ ዛሬ አስራ አራተኛ ቀኑ ነው። የአርቲስቱን ሞት ተከትሎ አዲስ አበባን ጨምሮ ሌሎች የኦሮሚያ ክልል ከተሞች ብዙ ችግሮችን አስተናግደዋል። ይሁንና ባለፈው ቅዳሜ የአዲስ አበባ ከተማ መስተዳደርና የኦሮሚያ ክልል መንግስት በጋራ በመሆን ለአርቲስቱ መታሰቢያ የተለያዩ ዝግጅቶችን ከውኗል። ከተደረጉት መታሰቢያዎች መካከል ገላን ኮንዶሚኒየም ተብሎ የሚታወቅ አካባቢ ድምፃዊ ህይወቱ ያለፈበት አካባቢ ስለሆነ፣ በዚህ ቦታ ላይ አንደኛና ሁለተኛ ደረጃ ትምህርት ቤት በሱ ስም ተሰይሟል። አራት ኪሎ አካባቢ ብሔራዊ ቤተ መንግስት አጠገብ ያለው ፓርክ ሃጫሉ ፓርክ ተብሎ የተሰየመ ሲሆን የመታሰቢያ ሀውልት በዚሁ ፓርክ ውስጥ እንዲቆምለት ተወስኖ መሰረተ ድንጋይ በ አበባ ከተማ ምክትል ከንቲባ ታከለ ኡማ በኦሮሚ ክልል ፕሬዝዳንት ሽመልስ አብዲሳ ተቀምጧል። በተጨማሪም ቅዳሜ ማምሻው ላይ የሻማ ማብራት ስነስርዓትም ተከናውኗል። የአዲስ አበባ ከተማ ምክትል ከንቲባ ታከለ ኡማ በዚህ ስነስርዓት ላይ ባሰሙት ንግግር ሃጫሉ የጀግንነት ምልክት ነው፣ ህይወቱ ሙሉ ለህዝቡ የኖረ ሰው ነው ብለዋል። አክለውም ገዳዮቹ ያቀዱት ሀገርን ማፍረስ ነው፣ ግን ካምስሎም ተናግረዋል አናድንም አናረግሱም። ሰው ያለቀሰ ነው፣ ይበቃ አናድን። የኦሮሞን ፖለቲካ የኢትዮጵያን ፖለቲካ አዳራሽ ካርታ ልትጫወተው የምትፈልጉ ሰዎች የኦሮሞን ፖለቲካ የኢትዮጵያን ፖለቲካ ወደ ሜዳ ገታውቶ የምትፈልጉ ሰዎች እንደመልታለ ሀገራችን ኢትዮጵያ ብዙ ውጭ የግኖች መስዋዕት ተከፍሎ እዚህ ደርሷል። ህዝቦቿም እዚህ ደርሷል። ለሁላችን የምትበቃ ለሁላችን የምትሆን ሀገር ግን

አጫሉ የኔ ብቻ አይደለም የህዝብ ልጅ ነው ሁላችንም ነው እሱም ያጣ ነው አፋጣኝ ፍትህ ፈልጋለሁ ሲሉ ጠይቋል የድምፃዊ አጫሉ ሁንዴሳ መታሰቢያ ስነስርዓት ላይ ባለቤቱ የሙያ አጋሮቹ እና የተለያዩ የህብረተሰብ ክፍል ተሳታፊ ሆኗል ለአሜሪካ ድምፅ ራዲዮ ፀሐይ አምጦኔ ከአዲስ አበባ ፀሐይ የሚደዘግበው አመሰግናለሁ። ተከታዩ የመጽሔት ርዕስ ወዲህ ወደ ዋሽንግተን ይመልሰናል። ኮቪድ-19 በዩናይት ስቴትስ ከባድ ጉዳት ማስከተሉን ቀጥሏል። እስካሁን ለቫይረሱ የተጋለጡ ሰዎች ቁጥር ከሚሊዮን አልፏል። ከ137 በላይ በበሽታው ሳቢያ ህይወታቸውን አጥተዋል። ለቫይረሱ የሚጋለጡ ሰዎች ቁጥር ማሻቀቡንም እንደቀጠለ ነው። በመላው አገሪቱም ህዝቡ የቫይረሱን መዛመት ለመከላከል የአፍና አፍንጫ መሸፈኛ ጭንብሎች እንዲጠቀም የማበረታታት ውጥረት ጠንከር እያለ መሆኑን የአሜሪካ ድምፁ ኬንፋራ ቦ ዘግቧል። ቆንጅታ እየታቀርበዋለች። ዊስካንስን ክፍለ ሀገር ኤልካርት ሌክ የኢንዲካሪ መኪና እሽቅድምድም ለመመልከት በብዙ ሺዎች የተቆጠረ የስፖርቱ አፍቃሪ ተሰባስቧል። በመላ ሀገሪቱ በኮቪድ-19 ወረርሽኝ ምክንያት ውድድሮቹ ከተቋረጡ ወዲህ ይህ ታዳሚ በአካል ተገኝቶ እንዲመለከት የተፈቀደበት የመጀመሪያው ውድድር ነው። ታዲያ ተመልካቹ የአፍና አፍንጫ ጭንብል እንዲጠቀም ከማበረታታት ያለፈ የማስገደድ እርምጃ አልነበረም። ማት ቤሮግ ወይም ድሙን ለመመልከት ከተገኙት መካከል አንዱ ነው። ምንም አላሳሰበኝም ይላል። በዓለም ካሉት ከሚወደዱ ውድድሮች አንዱ ስለሆነ የጥንቃቄ እርምጃዎች ወስደዋል። ሁሉም ጥንቃቄ አድርጓል። ስለዚህ እኔ ምንም ሳልፈራን የመጣሁት ጂም ኮሳርትም ከተገኙት አንዱ ነው። ሰራተኞቹ መኪና አሽከርካሪዎችም በሙሉ የአፍና አፍንጫ ጭንብል አድርገዋል። ተመልካቹ ብቻ ያን ያህል ሙሉ በሙሉ የተጠነቀቀበት ሁኔታ አልነበረም። ዩናይትድ ስቴትስ ውስጥ የቫይረሱ ስርጭት በከፍተኛ መጠን እያሻገበ ካለባቸው አካባቢዎች አንዷ ፍሎሪዳ ነች። በዚያ የሚገኘው ተወዳጁ መዝናኛ ዲዝኒ ወርልድ ከወራት በኋላ ለመጀመሪያ ጊዜ በሩን ለጎብኚዎች ከፍቷል። በአብዛኞቹ የመዝናኛው ፓርኮች በጭንብል መሸፈን ግዴታ ተደርጓል። አድሚራል ብሬት ጂሮዋ ረዳት የጤና ሚኒስትር ናቸው። በኤቢሲ ቴሌቪዥን ቀርበው በሰጡት ቃል እንዲህ ብለው ነበር። አሁን ካለን አሃዛዊ መረጃ አኳያ ጭንብል መጠቀሙ አይጎዳም። ኮሮና ቫይረስ ስርጭት ከበድ ባለባቸው አካባቢዎች በተለይ በጭንብል መጠቀሙ ሊረዳ እንደሚችል አድሚራሉ አጥብቀው አስገንዝበዋል። It's really essential to wear masks and for this to work <laughs> የመቆጣጠር ጥረታችን እንዲሳካ ስርጭቱ በጠነከረባቸው አካባቢዎች ዘጠና ከመቶ ነዋሪ ሰው መሀል ሲሆን ጭንብል ማድረግ አለበት። ያ ካልሆነ ቫይረሱን ልንቆጣጠረው አንችልም። ፕሬዚደንት ዶናልድ ትራምፕ ለበርካታ ሳምንታት ጭምብል እኔማ አላደርገውም ሲሉ መክረማቸው ሲታወቅ። ባለፈው ቅዳሜ ግን ዋሽንግተን ዲሲ አቅራቢያ በሚገኘው ዋልተር ሪድ የጦር ሰራዊት የሕክምና ማዕከል የሚታከሙ ወታደሮችንና የጤና ሰራተኞችን በጎበኙበት ወቅት ለመጀመሪያ ጊዜ የአፍና አፍንጫ ጭንብል ተጠቅመው ታይተዋል። ሆስፒታል ውስጥ ሆነህ በተለይም ደግሞ ብዙ ወታደሮች ብዙ ሰዎች እያነጋገርክ ነህ። አንዳንዶቹ ከቀዶ ጥገና ህክምና ገና መውጣታቸው ነው። እንደዚህ ያለ ቀን ጭንብል መጠቀሙ ጥሩ ይመስለኛል። ደግሞም እኔ ጭንብል መጠቀምን ፈጽሞ ተቃውሜ አላውቅም፣ ግን ጊዜና ቦታ አለው ብዬ ነው ማም ነው። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን በበኩላቸው ስኮትላንድ በመደብሮች ውስጥ በጭንብል መሸፈን ግዴታ ያደረገ አዲስ ሕግ መደንገጓን ተከትሎ በመላ ብሪታንያ ጠበቅ ያለ ደንብ ለማውጣት አዝማሚያ እንዳለ ፍንጭ ሰጥተዋል። ፊትን በጭንብል መሸፈን በተመለከተ ግን አዎ ህዝቡ ዝግ በሆኑ ስፍራዎች ህዝብ ማመላለሻ ወይም መደብሮች በመሳሰሉት ከሰው ጋር የሚገናኝ ቦታ ላይ ሲሆን ጭንብል እንዲጠቀም ማድረጉ ላይ በጣም ጠንከር ማለት እንዳለብን እያሰብንበት ነው። የሕክምና ጠበብት የቫይረሱን መዛመት ለመቆጣጠር በጭንብል መሸፈኑ ብቻ በቂ እንደማይሆን ሲያስገነዝቡ ቆይተዋል። የዩናይትድ ስቴትሱ የጤና ባለስልጣን አድሚራል ጄሮም ይስማሙበታል። You really gotta stop the bars, you've gotta decrease restaurant capacity, you've gotta physically distance. We have to have people wearing a mask in <inaudible> <public. inaudible> እነዚህ የመከላከያ እርምጃዎች ተግባራዊ ከሆኑ የወረርሽኙን መዛመት ለመግታት ይቻላል ብለው እሳቸውና በመላ ሀገሪቱ ያሉ የጤና ባለስልጣናትም ተስፋ ያደርጋሉ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22፣ በ25 ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 94 ነጥብ 3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አስተናጋጃችኋለሁ። አክብድንኝ። አሁን ወደ ሁለተኛው አጋማሽ ስርጭት የመጀመሪያ ቅንብር ነው የሚወስዳችሁ። የአርቲስት አጫሉ ሁንዴሳን ግድያ ተከትሎ በምዕራብ አርሲና በሻሸመኔ ከተማ በደረሰውና በንብረት ላይ የተፈጸመውንም ጥቃት የሲዳማ ክልል ፕሬዚዳንት፣ የሐዋሳ ምክትል ከንቲባና የሃይማኖት አባቶች እንዲሁም በደቡብ ክልል የሚገኙ የሀገር ሽማግሌዎች ተውግዘዋል። አዲሱ የሲዳማ ፕሬዚዳንት የሻሸመኔ ከተማ መጎብኘታቸውን ጠቅሶ ዮናታን ዘብዲዮስ ተከታዩን አድርሶናል። የሲዳማ ክልል ፕሬዚዳንት አቶ ደስታ ሌዳሞ፣ የሐዋሳ ከተማ ምክትል ከንቲባ አቶ ጥራቱ በየነና የሲዳማ የሀገር ሽማግሌዎች በሻሸማኔ ከተማ ተገኝተው የተፈጸመውን ይፋ አውግዘዋል። ሻሸማኔ ከተማ ነዋሪዎች ጉዳትና የደረሰባቸው ሀዘን የእኛም ነው ያሉት እነዚህ አካላት ከተማውን መልሶ ለመገንባት በሚደረገው ጥረት ውስጥ ድጋፋቸው እንደሚያደርጉት ተናግረዋል። በምዕራብ አርሲ በሻሸማኔ ከተማ ተደረገው አጸያፊ ድርጊት ኢትዮጵያን ለማፍረስ ጥቂት ቡድኖች የሚያደርጉት ሰራ ነው ብለዋል። የሲዳማ ክልል ፕሬዝዳንት አቶ ደስታ ለዳሞ አቶ ደስታ መንግስት ወንጀኞችን ለህግ ለማቅረብ ከዛ መጀመሩን ገልጸው ሻሸመኔ ከተማን ለመገንባት በሚደረገው ጥረት ውስጥ የሲዳማ ክልል መንግስት ድጋፍ እንደሚያደርግ አሳውቀዋል። የሐዋሳ ከተማ ምክትል ከንቲባ አቶ ጥራቱ በየነ ያርቲስት ሀጫሉ ሁንዴሳ ላይ የተፈጸመው ጥቃት በሁሉም ኢትዮጵያውያን ላይ የተቃጣ ጥቃት ነው ብለዋል። በሌላ በኩል ደግሞ ከደቅቅ እስከ አዋቂ የኢትዮጵያን ህዝቦች በአንድነት እየገነቡ ያሉትን የህዳሴ ግድብ ስራ ለማደናቀፍ የተሰራ እኩይ ድርጊት መሆኑን ተናግሯል። ኢትዮጵያውያን መገንዘብ ያለባቸው ይሄው የተቀነባበረው ሴራ አንዳችን ከአንዳችን ጋር ማናከትም ኢላማዊ ያደረገ ነው ብለዋል አቶ ጥራቱ። ሁሉም የእምነት ተከታዮች በከተማው ተገኝተው ድርጊቱን ያወገዱት ሲሆን የሃይማኖት አባቶች ኢትዮጵያውና የኢትዮጵያ ወጣቶች ከስሜታዊነት መቆጠብ አለብን ብሏል። ኢትዮጵያ ውስጥ የሆነ ችግር በተፈጠረ ቁጥር ሌላ የከፋ ጉዳት አድርሰን የንጹሐን ደም ማፍሰስ ፍጹም የማያስፈልግና የኩያን ዜና ሴራ አስፈጻሚ መሆናችን የሚያሳይ በመሆኑ የሚገነዘበው ይገባልን ብሏል። በሌላ በኩል የኦሮሚያ ብልጽግና ፓርቲ ስራ አመራር ኃላፊ አቶ ጌቱ ወያሳ በውጭና በውስጥ ባሉ የጠላት ኃይሎች የተፈጸመ አገር ማፍረስን ዓላማዊ ያደረገ ክፉ ተግባር መሆኑን ተናግሯል። መንግስት ወንጀለኞችን በሕግ ፊት አቅርበው እርምጃ ለመውሰድ የጀመረውን ስራ አጠናክሮ እንደሚጠቅምም ተናግረዋል። የሲዳማ ሽማግሌዎች የክልሉ ፕሬዚዳንትና የአዋሳ ከተማ ከንቲባ በሻሸማኔ ከተማ በተገኙበት ወቅት በቀበሯቸው አባገዳዎች ውስጥ አባገዳ ብሻ ቦታ በከተማው የደረሰ ጉዳት የእኛ ጉዳት ነው፣ አዘኑም የእኛ ነው በማለት መታችሁ ስለጠየቃችሁን አጋርነታችሁ አስደስቶናል ብለዋል። በሌላ በኩል የወላይታ ዞን አገር ሽማግሌዎች ድርጊቱን አውግዘዋል። ጨርቅ ሞቅ ብላና በእርሳ የምትሰነብተው የሻሸመኔ ከተማ በዛውም በሳምንቱ መጨረሻ ቅዳምና ይሁድ ጭር ማለቷን ተመልክቻለሁ። አብዛኛው የንግድ ተቋማት ዝግ ቢሆኑም መደበኛ እንቅስቃሴ እየተጀመረ ነው። አንጻራዊ ነው የተባለው ሰላም መስኖን ታዝቤያለሁኝ። ሻሸ መለክ ጥቃት ሸሽተውና አምንተው የወጡ የሻሸ ከተማ ነዋሮች በዋሳ ከተማ ወደሚገኙ ዘመድ አዝማዶቻቸው ቤት ተመልክቻቸዋል ተመልክቻቸዋለኝ የአሜሪካ ድምፅ ራዲዮ ዮናታን ዘርጆስ ሀዋሳም ዮናታን፣ ዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22፣ በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍ ኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ኢትዮጵያ ውስጥ መንግስት በሚዲያ ተቋማትና በጋዜጠኞች ላይ እየወሰደ ነው ያሉትን እርምጃ ድርጅታቸው በቅርቡ እየተከታተለ መሆኑን የዓለም አቀፉ ጋዜጠኞች ደህንነት ተሟጋች ድርጅት ሲፒጄ ተጠሪ ለአሜሪካ ድምፅ አስታወቁ። የድርጅቱን ተጠሪ ያነጋገረው ገልሞ ዳዊት የባለሙያ ትንታኔ አክሎ ተከታዩን ከናይሮቢ አድርሶናል። የዓለም አቀፉ የጋዜጠኞች መብት ተሟጋጅ ሲፒጄ የሳራ በታች ተወካይ ሙዶኪ ሙሞ የኢትዮጵያ መንግስት በመገናኛ ብዙኃን ተቋማትና በጋዜጠኞች ላይ ሰሞኑን ስለወሰዳቸው እርምጃዎች ድርጅታቸው በቅርበት እየተከታተለ መሆኑን ገልጸዋል። ሚስ ሙሞ በኢትዮጵያ የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን የመጣበት ሰሞን ለመገናኛ ብዙኃን ቦታ መስጠቱን፣ ኋላ ኋላ ላይ ግን መንግስት የወስዳቸው የነበሩ እርምጃዎች የመረጃ ነጻነት መብትን ወደ ኋላ የሚመልሱ ናቸው ሲሉ ተችተዋል። So, I mean, what I would say about this is that um, at least since early 2019, even ማለት የሚችለው ከ2018 መጨረሻ አካባቢ ጀምሮ ሲፒጄ እና ሌሎች የመረጃ ነጻነት ላይ የሚሰሩ ተቋማት በኢትዮጵያ የኢንተርኔት መዘጋትና ጋዜጠኞች መታሰርን ጨምሮ በመንግስት ይወሰዱ ስለነበሩ እርምጃዎች ስንከታተልና ስናሳስብ ነበረን። ዛሬ ሳይሆን ያኔ ራሱ መንግስት ስወስዳቸው የነበሩ እርምጃዎች ኢትዮጵያ ለጀመረቻቸው ማሻሻያዎች እንከን እንደሚሆኑ እያሳሰብን ነበርን። አሁን ደግሞ ሰሞኑን በመንግስት የተወሰደው እርምጃ ኢንተርኔት በመዘጋቱ በቂ መረጃ ባይኖርኝም ደግሞ በፊት ወደ ነበረው ሁኔታ ሀገሪቱን የሚመልስ እንዳይሆን ተስፋ አድርጋለሁ። ይህን ሲል መንግስት ወደፊቱ ስራው ተመልሶ ባልለም በፊት የወስዳቸው የነበሩ እርምጃዎች ግን ሙሉ በሙሉ አልተወ ማለቴ ነው። ሙዶኪ መንግስት ሰሞኑን በመገናኛ ብዙሃን እስከ መዝጋት የወሰዳቸው እርምጃዎች ሲፒጄ የተከታተለ መሆኑን ገልጻ የኢንተርኔት አገልግሎት አብሮ መቋረጡን ተከትለው የተረጋገጠ መረጃ ማግኘት አዳጋች መሆኑን ተናግራለች። ሰሞኑን የኢትዮጵያ ብሮድካስት ባለስልጣን እርምጃ ከወሰደባቸው የመገናኛ ብዙሃን ውስጥ አንዱ የኦሮሚያ ሚዲያ ኔትወርክን ይጨምራል። ይህ ድርጅቱ የህግ ጠበቃ የሆኑት ዶክተር ቶኩማ ዳባ ባለፈው ሰኞ ከሀጫሉ ሁንዴሳ መገደል በኋላ ሥርዓተ ቀብሩን በቀጥታ ያሰራጩ የነበሩ የድርጅቱ ጋዜጠኞች መታሰራቸውን፣ አዲስ አበባ የሚገኘው የድርጅቱ ቢሮም በመንግስት የጸጥታ ኃይሎች ቁጥጥር ስር መሆኑን ገልጸዋል። ዶክተር ቶኩማ ስለ ሁኔታው ሲያብራሩ ሰኞ ዕለት የታሰሩ ጋዜጠኞች በነጋታው መፈታታቸውን፣ ነገር ግን በኋላ ላይ ወደ ቢሮው የሄደ አንድ የድርጅቱ ባልደረባ በጸጥታ ኃይሎች ተይዞ ታስሮ እንደሚገኝ ለአሜሪካ ድምፅ አረጋግጠዋል። ቢሮው በጸጥታ ኃይሎች ሲበረበር ከድርጅቱ ሰራተኞች ስለፍተሻው የተነገረው ሰው የለም። ፍተሻውንም ለመታዘብ የተገኘ አንድም የድርጅቱ ሰራተኛ በቦታው አልነበረም። ባለኝ መረጃ መሰረት ቢሮውም ላይ ጉዳት ደርሰዋል፣ ብዙም እቃዎች ተወስደዋል። ባድርጉም ከዋና ውዴቶተ ኦ እንደሚባል አድራሙ በመንግስት የጸጥታ ኃይሎች በቁጥጥር ውለዋል የተባለው የኦኤምን ባልደረባ ጋዜጠኛ መለሰ ድርብሳ መሆኑ ተነግረዋል። ባለቤቱ ወይዘሮ ታደለች መርጋ መለሰ በጸጥታ ኃይሎች ቁጥጥር ከዋለ አስር ቀን እንዳለፈው በአሁኑ ሰዓትም በማዕከላዊ በፖሊስ ቁጥጥር ስር እንደሚገኝ ገልጻለች። ታደለች አክላ መለሰ እስካሁን ለችሎታ ለመቅረቡን ሄዳ ለመጎብኘትም ፍቃድ እንደተከለከለች ለአሜሪካ ድምፅ ተናግራለች። የኦሮሚያ ሚዲያ ኔትወርክ የአርቲስት አጫሉ እንዴሳ መገደል ተከትሎ በቀጥታ ሲያስተላልፋቸው በነበሩ ፕሮግራሞች በተለይ በማህበረሰብ ስብሰባዎች፣ በተቃውሞ ሰልፎችና በስልክ በተሰጡ አስተያየቶች ይነገሩ የነበሩ መልእክቶች በማህበረሰብ መካከል ጠብን የሚጭሩና ግጭትን የሚያባብሱ ነበሩ ይላሉ። በሀምሊን ዩኒቨርሲቲ የኮሚኒኬሽን ረዳት ፕሮፌሰር እንዳልካቸው ጫላ ቆየት ብለው እነዚህ ቪዲዮዎች በማኅበራዊ ሚዲያ በተደረጉ ጥቆማዎች እንዲወርዱ መደረጋቸውን የሚናገሩት ረዳት ፕሮፌሰር እንዳልካቸው ጫላ ቢያንስ ከተላለፈም በኋላ በበጎ ፈቃደኞች ግፊት እንድነሱ መደረጋቸው መልካም ነው ይላሉ። ማህበራዊ ሚዲያ ላይ የሚቆዩ የጥላቻ ንግግሮች ችግር ያለባቸው ንግግሮች፣ ይዘቶች፣ የቪዲዮ፣ የጽሑፍ፣ የፎቶግራፍ ይዘቶች በቆዩ ቁጥር ብዙ ሰው የመመልከት እድሉዋል። ከአንደኛው ፕላትፎርም ወደ ሌላኛው ፕላትፎርም የመዛመት የመሄድ አዝማሚያ አላቸው። ለምሳሌ ከዩቲዩብ ወደ ፌስቡክ፣ ከፌስቡክ ወደ ትዊተር፣ ከትዊተር ወደ ቲክቶክ የመዛመት፣ ወደ ኢንስታግራም የመዛመት ከአንዱ ፕላትፎርም ወደ ሌላው ፕላትፎርም የመዛመድ እድል ይኖራቸዋል። እንደው አሁን ያሉ መልእክቶች፣ ንግግሮች፣ ይዘቶች ተነስተዋል። ከፌስቡክም ከዩቲውብም እኔ እንዳረጋገጥኩት እና ከኦኤምኤን ዩቲውብ ቻናልም የተነሱ ናቸው። ብዙዎች ተነስተዋል። ግን እነሱ ከዛ ዌብሳይት እና ከዛ ቦታ ላይ ያነሷቸው ማለት ሌሎች ሰዎች እጅ የለም ማለት አይደለም። ስለዚህ በጣም አደገኛ ነው። መነሳቱ ጥሩ ነው። የሚመለከቱት ሰዎች ቁጥር በጣም ሊቀንስ ይችላል። ግን ደግሞ እንዳይተላለፍ ነው ትልቁ ከተላለፈም በኋላ ኃላፊነት ወስዶ ይቅርታ ጠይቆ በኛ ሚዲያ ላይ የተላለፈው ነገር እኛን የማይወክል መሆኑን ይህን ያስተላለፉ ሰዎች ጥፋተኛ መሆናቸውን አምነው እንዲቀጡ መተባበር አለበት። ይሄ ካልሆነ ብዙ ትርጉም አለው ብዬ አልገምትም መነሳቱ። ምክንያቱም ሰዎች ጅ ይገኛል ይሄ ነገር እና አደገኛ ንግግር ነው፣ መነሳቱ ጥሩ ቢሆንም ብዙ ትርጉም አይሰጥም። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች የሚያወጧቸው መግለጫዎች ማህበራዊ አውድን ያገናዘቡ መሆን አለባቸው ብለው እንደሚያምኑም ረዳት ፕሮፌሰር እንዳልካቸው ይናገራሉ። የሰብአዊ መብት ድርጅቶች፣ የጋዜጠኞች መብት ተከራካሪ ድርጅቶች እና ሌሎችም የመናገር ነጻነት ላይ የሚሰሩ የዓለም አቀፍ ድርጅቶች እንዲህ አይነት መግለጫዎች ሲያወጡ በሀገሪቱ ውስጥ ያለውን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሁኔታ ከግንዛቤ ያስገባ መግለጫ መውጣት ያለባቸው። በትክክል መናገር ነጻነት የሰብአዊ መብት መከበር አለበት፣ ትክክል ነው። ግን ደግሞ እንደዚህ አይነት መግለጫዎች ሲወጡ በብዛት አውዱን ያላገናዘበ መግለጫ ነው የሚወጣው። አንዳንድ ሚዲያዎች ኢትዮጵያ ውስጥ ፕሮፌሽናል የጋዜጠኝነት ስራ የሚሰሩ አይደሉም። በብዛት የፖለቲካ ቡድን መሳሪያዎች ናቸው። በብዛት የኢትዮጵያ ሚዲያ የሚለየው እንደውም ከሌላ ሀገር ሚዲያ ብዙዎቹ ሚዲያዎች የጋዜጠኝነት ሞያ ላይ የተመሰረተ ጋዜጠኝነትን ሰርቶ ትርፋማ ለመሆን ወይም ደግሞ ህዝብን ለማገልገል የተዋቀሩ ወይም የተደራጁ ሳይሆኑ የፖለቲካ ግብ ማስፈጸሚያ መሳሪያዎች ናቸው። ይሄ በጥናት የተረጋገጠ ነው። እኔ ብቻ ሳይሆን ብዙ ከኔ በፊትም ያሉ የኢትዮጵያን ሚዲያ ያጠኑ ሰዎች የሚሉት ነገር ነው፣ ሀቅ ነው። ስለዚህ በብዛት ሁሉም ማለት አይደለም። ስለዚህ ጋዜጠኝነት መብት አቀንቃኞች፣ የመናገር ነጻነት አቀንቃኞች እንዲያን መግለጫ ሲያወጡ ይህንን ከግምት ውስጥ ያስገባ ዳታ ላይ የተመሰረተ መግለጫ እንዲያወጡ ቢሆን የተሻለ ነው ብዬ አስባለሁ። ከሃጫሉ መገደል በኋላ መንግስት በመገናኛ ብዙሃን እየወሰደ ነው ስለተባለው እርምጃ የዘርፉ ባለሙያ የሆኑት የአዲስ አበባ ዩኒቨርሲቲ ጋዜጠኝነት ትምህርት ቤት ረዳት ፕሮፌሰር ኑትማን አሊ ለችግሩ ተጠያቂው መገናኛ ብዙሃንና መንግስት ናቸው ሲሉ ይገልጻሉ። በመገናኛ ብዙሀን በኩል ያለውን ችግር ሲያብራሩ የፖለቲካው ምህዳር ሲሰፋ የመገናኛ ብዙሀን መረጃን የማግኘትና የማሰራጨት መብትን በተገቢው አልተጠቀሙበትም ብለዋል። በመንግስት በኩል ስላለ ጉለት ደግሞ ከዚህ በፊት በኢትዮጵያ ያሉት መገናኛ ብዙሀን የሀገርን ደህንነት ለአደጋ የሚዳረግን መረጃ ሲያሳትሙ ጭምር እርምጃ አለመወሰዱ ትክክል አይደለም፣ የአሁኑ እርምጃ የዘገየ ነውም ብለዋል። ኑትማን መንግስት በኦሮሚያ ሚዲያ ኔትወርክ በድምፅ ወያኔ በትግራይ ቴሌቪዥን እና በአማራ ሳተላይትና ሬዲዮ ቴሌቪዥን የወሰደው እርምጃ ተገቢ ነው ካሉ በኋላ ከተወሰዱት እርምጃዎች አንዳንዱ የሀገሪቱን የመገናኛ ብዙሃን ሕግን የጣሰ ነው ሲሉም ተችተዋል። እንደ ምሳሌነት የጸጥታ ኃይሎች የኦሮሚያ ሚዲያ ኔትወርክ ቢሮን ከማዘጋት በፊት መከተል የነበረባቸው የሀገሪቱ የብሮድካስት ሕግ ነበር፣ ያ አልተጠበቀም ብለዋል። ኑትማን በአጠቃላይ የመገናኛ ብዙሃን ጎራ ለይተው ሀገርን የሚከፋፍል መልእክት ከማስተላለፍ እንዲቆጠቡ፣ መንግስትም ቸልተኝነት እያሳየ በኋላ ላይ አስተማሪ ያልሆነ እርምጃ ከመውሰድ በየጊዜው በአገሪቱ ያሉትን መገናኛ ብዙሀን እንዲቆጣጠር አሳስበዋል። ባለፈው ሰኔ 26 2012 ዓ ም የኢትዮጵያ ብሮድካስት ባለሥልጣን ዋና ኃላፊ ዶክተር ጌታቸው ድንቁ ለአሜሪካ ድምፅ የአጫሉ ሞት ተከትሎ በድምጸ ወያኔና በትግራይ መገናኛ ብዙሃን የተላለፉት መልእክቶች እውነተኛነታቸው ሳያረጋገጡ ከኦሮሚያ ሚዲያ ኔትወርክ የተወሰዱ መረጃን በማስተላለፋቸው መስጠንቀቂያ ስሰጣቸው። የኦሮሚያ ሚዲያ ኔትወርክ ያስተላለፈው መልእክት ግን በአገሪቱ የወንጀል ህግ ስለሚያስጠይቅ ጉዳዩ ወደ መንግስት አቃቢ ህግ ተመርቶ ክትትል እየተደረገ ነው ብለዋል። ለአሜሪካ ድምፅ ዳዊት ገልሙ ከናይሮቢ። ዳዊት ገልሙን ለዘገባው አመሰግናለሁ። አድማጮች፣ ከተለያዩ የኢትዮጵያ አካባቢዎች በተጠናከሩ ዘገባዎቻችን በስልክ መስመሮች አመቺ ያለመሆን የተነሳ ለተፈጠረው የድምፅ ጥራት መጓደል ይቅርታ እንጠይቃለን። ቢቢሲ አሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ ና እንዲሁም በናይል ሰዓት በየቅኑ ከሚ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳብ ፕሮግራም እዚህ ላይ ያበቃ። አስተናጋጃቸው አሉ አከበደ ከአቀናባሪያችን ብርሃን ኃይሉ ና ከዕለቱ ዋና ዘጋጅ ሰለሞን አባተ ና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ ማክሰኞ ከሚ3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመልሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ግን ሰላም፣ ደህና ደሩ። thank you